ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአንድ ወር ተኩል በፊት ደምቢዶሎ ዩኒቨርሲቲ ተማሪዎች የተፈጠረውን ግጭት ሸሽተው ወደ ቤታቸው በመመለስ ላይ ሳሉ መታገታቸውን የአማራ ሴቶች ፌዴሬሽን አገዘ በደምቢዶሎ አካባቢ ባለ ዩኒቨርሲቲ የማገብ እነዚህ ድርጊቶች በዋነኛነት የሕዝባችን ባህሪ የማይላበሱና እንደ ቤተሰብ ስናየው የሚያንገበግብ ቁጭት እና አሰቃቂ ድርጊት መሆኑን ማውገዝ እንፈልጋለን። እንደኛ እንደ ሴቶች አደረጃጀት፣ እንደ ሴቶች ፌዴሬሽን እና ጥምረት የፌዴሬሽኑ ፕሬዚዳንት ወይዘሮ ትልቅ ሰው ይታያል ናቸው። ዝርዝሩን በዕለቱ አቢሬስ ይዘናል። ፕሬዚዳንት ትራምፕ ባለፈው ሳምንት ስለ ኖቤል የሰላም ሽልማት የተናገሩት ኤርትራ፣ ግብጽ መስላቸው ነው የሚሉ አስተያየቶች እየተሰሙ ነው። ዜና መጽሔት ይመለከተዋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅርብሮችን ይዘን ከዛሬ ማክሰኞ ጥር አምስት 2012 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከዕለቱ ዜና አቅራቢ አዳነች ፍሳሐዬ ከቴክኒክ አቀናባሪ የንጉሡ ታምሬና ከስርጭት መሐንዲሱ ኦድሬስ ሪገስ ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያ ግን የሰዓቱን ያለም ዜና ከአዳነች ፍሳሐዬ በቅድሚያ ርዕሰ ዜናዎች የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጥያቄዎች ትሪፖሊ ውስጥ መገደላቸው በጽኑ እንዳሳዘነው ገለጸ። የትግራይ መገናኛ ብዙሃን ሁለት ሰራተኞቹ አሱሳ ውስጥ እንደታሰሩ አስታወቀ። ብሪታንያ፣ ፈረንሳይና ጀርመን ኢራን እንደ አውሮፓ አቆጣጠር በ2015 ዓ.ም የፈረመችውን የኒውክሌር ስምምነት እየተዎች መሆኗን ገለጹ። የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጠባቂዎች ትሪፖሊ ውስጥ መገደላቸው በጽኑ እንዳሳዘነው ገልጿል። ባለፈው ሐሙስ ትሪፖሊ ውስጥ በተጠለሉበት ሰፈር መገደላቸውን ነው የመንግስታቱ ድርጅት የጠቆመው። ወደ ኋላ እናሰማለን። የትግራይ መገናኛ ብዙሃን ሁለት ሰራተኞቹ አሶሳ ውስጥ እንደታሰሩ አስታወቀ። የከተማው ፖሊስ ኮሚሽን የግለሰቦችን ማንነት ለማጣራት ነው የያዝናቸው፣ ቃል እንደ ሰጡ ይለቀቃሉ ብለዋል። ናኮር መልካ አጭር ዘገባ አለው ልኮልናል የትግራይ መገናኛ ብዙሃን ድርጅት ዋና ስራ አስኪያጅ አቶ ተሻለ በቀለ ሁለት የድርጅቱ ሰራተኞች ትናንት አሶሳ ከተማ ውስጥ መታሰራቸውን ተናግረዋል። ቁጥጥር ስር የዋሉት ጋዜጠኛ ዳዊት ከበደና የካሜራ ባለሙያ ባህሉ ውብ የተባሉ ሰራተኞች ለምን ወደ አሶሳ እንደተጓዙና የተያዙበትን ሁኔታ ዋና ስራ አስኪያጁ እንዲያብራራሉ። ወደዛ የሄዱበት ምክንያት እዛ ያሉ የፖለቲካ ፓርቲዎች እዛ ስብሰባ ስለምናደርግ እንድንሸፍንላቸው ጥያቄ ስላቀረቡልን በዛ መሰረት ነው ወደ እነሱ ባለፈው ሳምንት የተንቀሳቀሱት አርብ ዕለት እግረ መንገድም ሌሎች እንቅስቃሴ የሚመለከቱ ነገሮችን በመዘገብ ነው የተንቀሳቀሱት እና እዛ ስብሰባውም ጨርሰው እንደጨረሱ ትላንትና ወደ ሶስት ሰዓት አካባቢ ነው ቴክስት ያደረጉልኝ ጋዜጠኞቹ ፖሊሶች መጥተው ከመኝታ ክፍላችን እየወሰዱ ነው አሉ። ከዛ በኋላ ተደውልላቸው ኦልሬዲ ፖሊስ ጣቢያ እንደደረሱ ና አሁን ማነጋገር እንደማይችሉ ነገሩን። ከዛ በኋላ ስልካቸው ዝግ ሆነ፣ ያው ግንኙነታችን ተቋረጠ። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ መለሰ በየነ በበኩላቸው ታሰሩ የተባሉ ሰራተኞች ወደ ክልሉ ሲመጡ ስለሚሰሩ ስራ ከክልሉ መንግስት ኮሚኒኬሽን ጽህፈት ቤት ፍቃድ ማግኘት ነበረባቸው ብለዋል። ሚዲያዎች ንበል የመንግስት ሚዲያዎች የሚሰሯቸው ስራዎችን ቀድሞ እዛ ሆኖ ደውሎ በምን ስራዎች ላይ መስራት እንደሚፈልጉ ያወጡትን እቅድ ወደኛ ምጠው በጋራ ተነጋግረን አስፈላጊ ሆኖ ከተገኘ ባለሙያ ከኛ የሚፈልጉ ከሆነ እንደ አስፈላጊነቱ አሳይ እናደርግላቸዋለን ወደ ስራ የሚገቡበት አግባብ ነው የነበረው። ከትግራይ ክልል የመጡ ጋዜጠኞች ስለመምጣታቸው ማቆ ነገር የለም። መጥተው ቀረፃ ላይ ያሉ ነው የታሰሩ። የሚል መረጃ እንደሌላ ሌላ ሰው መኛ የሚሰማ ነው። የህዝብ አስተያየት መሰብሰብ ከሆነ ያንስ ይህን ስራ ለመስራት አስበናል ብሎ ኢንፎርም ቢያደርጉ ለስራቸው መሳካት ከፍተኛ ድርሻ ይኖረዋል ብዬ ለማስበው እና ይህን አልተናገሩም። ቀጥታ ስራ ውስጥ ገብቶ ሲሰሩ ነው ታስሯል የሚል መረጃ ሲደርስ በስልክ ደውለን ስናጣራ ታስሮን እንደተገኙ ነው መረጃው ያመላክተው። የአሶሳ ፖሊስ ኮሚሽን አዛዥ ኢንስፔክተር ኡስማን አስጠቄ ጋዜጠኛውንና ከእርሱ ጋር የነበረ የካሜራ ባለሙያ ነው የተባለውን ግለሰብ ማንነት ለማጣራት ነው የያዝናቸው ናቸው ብለዋል። እንዲያስሯቸው ምክንያት የሆነው ደግሞ የካሜራ ባለሙያው ስለሚኖሩበት ቦታ እንጂ ስለ ስራው የሚያሳይ መታወቂያ አለመያዙ ነው ያሉትን እንስፔክተር ኡስማን ቃላቸውን ከሰጡ በኋላ ይለቀቃሉ ሲሉ ተናግረዋል። ለአሜሪካ ድምጽ ናኮር መልካ ካምቦ። ናኮርን ለዘገባው እናመሰግናለን። የተባበሩት መንግስታት ድርጅት ሁለት ኤርትራውያን ጥገኝነት ጠያቂዎች ትሪፖሊ ውስጥ መገደላቸው በጽኑ እንዳሳዘነው ገልጿል። ባለፈው ሐሙስ ትሪፖሊ ውስጥ በተጠለሉበት ሰፈር መገደላቸውን ነው የመንግስታቱ ድርጅት የጠቆመው። ሳሜ የተባለ ግድያው በተፈጸመበት ቦታ ላይ የነበረ ኤርትራው ስደተኛ ስለ ገጠማቸው አደጋ ዘርዝሯል። ኦ በዓረቢ ኣብ ማእከል ገዛ ና አርብ የእረፍት ቀን በመሆኑ ተኝተን ነበር። የቤቱ በር ተንኳኳ። ከእኛም አንደኛው ተነስቶ በሩን ከፈተ። ከዛ በውጭ ያለ ሰው በሩን እንዲከፍትና የብርና የእጅ ስልኮቻችን እንሰጠው ጠየቀ። ልጁ በሩን ለመዝጋት ሲሞክር ሌሎች ተነስተው ብጥብጥ ተቀሰቀሰ። ያ መጀመሪያ በሩን የከፈተው ልጅ ከልጁ ጋር ሲጣላ በስለት ነው መሰለኝ ወጋው። ወደቀ። በውጭ የነበረ ሌላ ሰው መጥቶ በተዘጋው በር ተኮሰ። ሁለተኛውም ልጅ ተመቶ ወደቀ፣ ህይወቱም አለፈ። ሳሚ አያይዘውም የመጀመሪያውን ልጅ በታክሲ ሆስፒታል እንደወሰዱት፣ ሁለተኛው ልጅ ግን ተኩሱን ሰምተው ፖሊሶች በመድረሳቸው ሬሳውን ወደ ሆስፒታል እንደወሰዱት ገልጿል። ፖሊስ ምርመራውን እስከሚያጠናቀቅ ድረስ ወደ ቤቱ እንዳይመለሱ በመከልከሉ ንብረታቸውን ትተው ከሚያውቃቸው ሰዎች ጋር እንደተጠለሉ ሳሚ ተናግሯል። ጥቃቱን ያደረሱባቸው ሰዎች ማን እንደሆኑ እንደማያውቅ ሳሚ ሲገልጽ በስደተኛ ሰፈሮች ስርቆትና ዝርፊያ እንደሚዘወተር አስገንዝቧል። የኢራን ፕሬዚደንት ሐሰን ሩሃኒ የኡክራይን መንገደኞች ጀት በስህተት ተመትቶ መከስከስን በሚመለከት ሲናገሩ ይቅርታ የማይደረግለት ተግባር ነው ብለዋል። ተጠያቂ የሆኑትን ለመቅጣትም ዛሬ ቃል ገብተዋል። ሩሃኒ በቴሌቪዥን ባደረጉት ንግግር ልዩ ችሎት እንደሚቋቋምና የፍርዱን ሂደት መላው ዓለም እንደሚመለከተው ተናግረዋል። አንድ የኢራን ፍርድ ቤት ቃል አቀባይም አይሮፕላኑን ተኩሰው በመጣሉ ተግባር ሚና ነበራቸው የተባሉ ሰዎች መታሰራቸውን ዛሬ ተናግረዋል። ነገር ግን ስንት እንደሆኑና ሚናቸውም እንደነበር አልገለጹም። በተከሰከሰው ጀት አይሮፕላን ውስጥ የነበሩት 176 ተሳፋሪዎች አልቀዋል። የኢራን መንግስት መጀመሪያ ላይ በመካኒክ ችግር ነው የተከሰከሰው ሲል ቆይቶ በስህተት ተመቶ መጣሉን ማመኑ የሚታወቅ ነው። በብዙ መቶዎች የሚቆጠሩ የታወቀ የኢራን ዩኒቨርሲቲ ተማሪዎች እስከ ትላንት ሰኞ ድረስ የሶስት ቀናት ተቃውሞ በማካሄድ የሀገሪቱን መሪዎች አውግዘዋል። ብሪታንያ፣ ፈረንሳይና ጀርመን ኢራን እንደ አውሮፓ አቆጣጠር በ2015 ዓ ም የፈረመችውን የኒውክሌር ስምምነት እየተዎች መሆኗን ገልጸዋል። ስለሆነም በስምምነቱ ወቅት በተቀመጠው መሰረት ሁኔታውን ጠብ ወደ መፍታት ሂደት ከመውሰድ በስተቀር የቀረን አማራጭ የለም ብለዋል። በጣምራው የተግባር እቅድ መሰረት ኃላፊነታችንን ተወጥተናል ይላሉ። በኢራን ላይ ተጥሎ የነበረውን የኢኮኖሚ ማዕቀብ አንስተናል፣ ከሀገሪቱ ጋር ህጋዊ ንግድ እንዲካሄድም ጥረት አድርገናል ብለዋል ሀገሮቹ ነገር ግን ኢራን ዋነኛ የሆኑትን ገደቦች መጣሱን ቀጥላለች ይላል ሦስቱ ሀገሮች ያወጡት መግለጫ። የኢራን ተግባር የኒክሌር ስምምነቱን ይጻረራል፣ ከባድ ሊታረም የማይችል ስህተትም ይሆናል ብለዋል። የዩናይትድ ስቴትስ፣ ቻይናና ሩሲያም የፈረሙት ስምምነት ኢራን የኒክሌር መሳሪያ እንዳትገነባ የሚያግድ መሆኑ ይታወቃል። ኢራን በልዋጩ ኢኮኖሚዋን ክፉኛ ጎድቶ የነበረው ማዕቀብ ተነስቶላታል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በ2018 ዓ.ም ከስምምነቱ ከወጣች በኋላ ግን ኢራን ስምምነቱን ያለማክበር እርምጃ መውሰድ ጀመረች። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ፊሊፒንስ ውስጥ ባለፈው እሁድ እሳተ ገሞራ ከተነሳበት ጊዜ አንስቶ የእሳቱ ፍንጣሪና አመድ እየተፋ በመሆኑ እንፋሎቱም አካባቢውን ስለሚለበልብ ሰላሳ ሺህ የሚሆኑ በሀገሪቱ መዲና ማኒላ አጠገብ የሚኖሩ ሰዎች ከአካባቢው እንዲርቁ ተደርጓል። ከሰሜን ማኒላ ከ60 ኪሎ ሜትር በላይ ርቆ በሚገኘው ታል እሳተ ጎመራ በባሰ መልኩ ሊፈነዳ እንደሚችል የፊሊፒንስ የርዕደ ምድርና ተያያዥ ጉዳዮች አገልግሎት የሳይንስ ምሁራን አስጠንቅቀዋል። እሳተ ጎሞራው ሲፈነዳ በብዙ ኪሎ ሜትሮች ርቀት ወደ ሰማይ የነጎደው የአመድ ዳመና መብረቆች እንዲከታተሉ ማድረጉ ተዘግቧል። ውላድሮ የአመዱ ዳመና በመዲናይቱ ማኒላ ላይ በማረፉ የከተማይቱ የአውሮፕላን ማረፊያን እስከ ሰኞ ድረስ ለመዝጋት ተገደው ነበር። ዩናይትድ ስቴትስ በሚካሄደው የፕሬዚዳንታዊ ምርጫ ዘመቻ ስድስት ተወዳዳሪዎች ዛሬ ማታ በቴሌቪዥን ቀርበው ይከራከራሉ። አዮዋ በተባለው በመካከለኛው ምስራቅ በሚገኘው ክፍለ ግዛት ሪፑብሊካዊውን ፕሬዚደንት ዶናልድ ትራምፕን ሊፎካከር የሚችል ተወዳዳሪ መምረጥ ከመጀመሩ በፊት የመጨረሻ ፊት ለፊት ክርክር ይሆናል ማለት ነው። ብሔራዊ ምርጫ የሚደረገው በመጪው ህዳር ወር ላይ ነው። የቀድሞው ምክትል ፕሬዚደንት ጆ ባይደን፣ ሴኔተር በርኒ ሳንደርስ፣ ሴኔተር ኤሊዝበት ወርን የኢንዲያና ከንቲባ ፒት ቡድጅጅ ሴኔተር ኤሚ ክሎቤቸር እና ቢሊዮነሩ ቶም ሳይት ቶም ሳይር ናቸው ዛሬ ማታ የሚከራከሩት አድማጮች የምሽቱ ዜናችን እዚህ ላይ አበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ አከብድ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 ና እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በቀጥታ እንለፍ። የአማራ ሴቶች ፌዴሬሽን ከአንድ ወር ተኩል በፊት ደንቢዶሎ ዩኒቨርሲቲ ውስጥ የተፈጠረውን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ የታገቱ ተማሪዎች የመታገት እርምጃ ከማህበረሰቡ ወግና ባህል ያፈነገጠ ድርጊት ነው ሲል አወገዘ። ፌዴሬሽኑ በዛሬው ዕለት በሰጠው መግለጫ ድርጊቱ የሚያንገበግብና ቁጭት የሚፈጥር ነውም ብሏል። አስቴር ምስጋናው ጋዜጣዊ መግለጫውን ተከታትላ ተከታዩን አድርሳናለች። የአማራ ሴቶች ፌዴሬሽን ከሰሞኑ በደንቢዶሎ ዩኒቨርስቲ የደረሰውን የተማሪዎችን እገታ የሚያወግዝ መግለጫ ማምሻውን አውጥቷል። ድርጊቱ ከማህበረሰቡ ባህልና ወግ ያፈነገጠ ነው ሲልም ተችቷል። የፌዴሬሽኑ ፕሬዚዳንት ወይዘሮ ትልቅ ሰው ይታያል እንደተናገሩት ህዝቦች በዋነኛነት የአቃፊነት ባህሪ ያላቸው የእርስ በርስ መደጋገፍ እና የእርስ በርስ መረዳዳት ባህሪ ያላቸው ከዚህም ባለፈ የአንዱን ልጅ አንዱ በራስ መደጋገፍና እንደ ራስ አድርጎ መመልከት መሰረት ያደረገ መርህንና ይህንን የተላበሰ ማህበረሰብ ያላቸው ናቸው ህዝቦች። ይህም በአካባቢያችን የሚገኘው ማህበረሰብና ህዝብም ይህንን የተከተለ ነውና በቅርቡ ደግሞ እንደምንመለከተው በተለይ በደንቢደሎ አካባቢ ባለ ዩኒቨርሲቲ የማገት እነዚህ ድርጊቶች በዋነኛነት የህዝባችንን ባህሪ የማይላበሱና እንደ ቤተሰብ ስናየው የሚያንገበግብ ቁጭት እና አሰቃቂ ድርጊት መሆኑን ማውገዝ እንፈልጋለን። እንደኛ እንደ ሴቶች አደረጃጀት፣ እንደ ሴቶች ፌዴሬሽን እና ጥምረት ትክክለኛ የሆነውን መረጃ ለማግኘት ጊዜ እንደወሰደባቸው የገለጹት የአማራ ሴቶች ማህበር ጠቅ መንግስት ያሳየውን ቸልተኝነት አውግዘዋል። ምናልባትም ልጆቹ እየተጎዱ በየደረጃው ያለ አካል ዝም ብሎ የዋጠበት ሁኔታ አለ። ይህም እኛም እናምናለን። ትክክል ግን እንዳልሆነ እናምናለን። ትክክል አይደለም። ለእኛም መረጃ የደረሰን ዘግይቶ ነው፣ ልክ እንደ እናንተ ሲደርሰን ግዝም ማለት ነው። ከዛሬ ሁለት ቀን በፊት ምክር ቤት ተጠርቷል። በአደረጃጀቱ ፌዴሬሽን ጠርቷል። ሀሳቡ ትክክል እንዳልሆነ አውግዘናለና በተደራጀ መንገድ ማለት ነው። ተፈቱ ብሎ መንግስት በግልጽ ካወጣው መረጃ ስናይ ሀያ አንድ ተፈተዋል፣ ተለቀዋል። ስድስቱ ገና በአስራ ሶስቱ ሴቶች ናቸው። በዚህ ደረጃ እነዚህን አካላት ጠልፈው ማንገላታትና ለድርድር መፈለግ በጣም ኢሰብአዊና የማይመጥን ተግባር ነው ምለን ግን እነዚህን ለትምህርት የሄዱ ሰዎችን በማፈናቀል የሚገኝ ውጤት አለ ብለን አናስብም። መንግስትም ቢሆን እነዚህን አካላት በሰማበት ጊዜም ቢሆን ያለምንም ቅድመ ሁኔታ ልጆቹ ተፈተው ወደ ትምህርት ገበታቸው እንዲመለሱ ማድረግ ነው ያለበት እንጂ በድርድር ላይ እኔ ስድስቱ ገና ናቸው አስራ ሀያ አንዱን አስፈትተናል ብሎ ሂደትን መሰረት ያደረገ ነገር እንዲነግረን አንፈልግም። እኛ ልጆች ከታገቱ አጥፎ አካል መጠየቃለን። ለዚህ መንግስት እንዲፈታልን እንፈልጋለን። ወይዘሮ አዲስ አክለው በአንዳንድ ዩኒቨርሲቲዎች ያሉ አለመረጋጋቶችንም መንግስት ትኩረት ሊሰጠው እንደሚገባ ነው የተናገሩት። በየዩኒቨርሲቲዎች ሰላም ደፍርሰዋል። ለትምህርት የሄደው ዜጋ ሌላ ዓላማ ባላቸው አካላት በተለያየ መንገድ የአካል ጉዳት የህይወት መጥፋት፣ እናት ልጇ ተምሮ ይመጣል ብላ የምትጠብቀውን ያህል አስከሬን የምትጠበቅበት እድል ከጊዜ ወደ ጊዜ እየባሰ መጥቷል። እሱን መስተካከል እንዳለበት እናምናለ የህግ የበላይነት እንዲረጋገጥ መንግስት መስራት መቻል አለበት። የአማራ ሴቶች ፌዴሬሽን በውስጡ የአማራ ሴቶች ማህበርን፣ የነጋዴ ሴቶች ማህበርን፣ የሴት ደራሲያን ማህበርን እና የአካል ጉዳተኛ ሴቶች ማህበርን አቅፎ የያዘ ሲሆን ከአንድ ነጥብ ስምንት ሚሊዮን በላይ አባላትም ያሉት መሆኑ ተገልጿል። ፌዴሬሽኑ አደረጃጀቱን በማጠናከር በሌሎች ክልል ካሉ ፌዴሬሽን አባላት ጋር በመሆን በቀጣይ ሰፊ ስራዎችን ለመስራት እንዳቀደም ነው በመግለጫው የተገለጸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አስቴር ምስጋናውን ለዘገባው አመሰግናለሁ። አድማጮች ካንድ ወር ተኩል በፊት ደምቢዶሎ ዩኒቨርስቲ ውስጥ የተፈጠረውን ይህን ግጭት ሸሽተው ወደ ቤተሰቦቻቸው በመመለስ ላይ ሳሉ በታጣቂዎች ይታገቱ ከተባሉት ከዩኒቨርስቲው ተማሪዎች ውስጥ ቀደም ብሎ በዘገባው እንደተጠቀሰው ሀያ አንዱ መለቀቃቸውን ከጠቅላይ ሚኒስትር ጽህፈት ቤት ይፋ ተደርጓል። ይሁንና ዛሬም ያነጋገር ናቸው ቤተሰቦች ልጆቻቸው የታገቱባቸው እኚህ ቤተሰቦች የተለቀቁ ከተባሉት ተማሪዎችም ሆነ ከመንግስት የሰማነው ነገር የለም ሲሉ ለአሜሪካ ድምፅ ተናግረዋል። በሌላ በኩል ትላንት ያነጋገር ናቸው የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ከህገታዊ የተለቀቁት ተማሪዎች አሁን በመንግስት እጅ መሆናቸውን አመልክተው ቀሪዎቹን ለማስለቀቅ ጥረት እየተደረገ ነው ማለታቸው ይታወሳል። የሀያ አንዱን ተማሪዎች መለቀቅ ዜና የተናገሩት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት አቶ ንጉሱ ጥላሁን ዘርዘር ያለ ማብራሪያ እንዲሰጡን ዛሬም በተደጋጋሚ የስልክ ሙከራዎችን አድርገን ነበር፣ እግዚው አልተሳካልንም። ሙከራችን እንቀጥላለን። ወደ ሁለተኛው የዜና ዘገባ ስናልፍ ወዲህ ወደ ዩናይት ስቴትስ ይመልሰናል። ፕሬዚዳንት ትራምፕ ባለፈው ሳምንት ስለ ኖቤል የሰላም ሽልማት የተናገሩት ኤርትራ ግብጽ መስላቸው ነው የሚሉ አስተያየቶች እየተሰሙ ነው። በኢትዮጵያ ጉዳዮች ላይ ብዙ ጊዜ የሚናገሩት ወይም በመናገር የሚታወቁት የዩናይትድ ስቴትስ የቀድሞ የውጭ ጉዳይ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩት ኸርማን ኮሄን አንዱ ናቸው። የተወካዮች ምክር ቤቱ የውጭ ጉዳዮች ኮሚቴም ተመሳሳይ ሐሳብ አለው። ኸርማን ኮሄንን ያነጋገረው ሰለሞን አባተ ተከታዩን አቀናብረዋል። ፕሬዚደንት ዶናልድ ትራምፕ ባለፈው ሳምንት በኦሃዮ ግዛቷ ከተማ ቶሌዶ የፖለቲካ ቅስቀሳ እያደረጉ ሳሉ በንግግራቸው ጣልቃ የኖቤል የሰላም ሽልማት ጉዳይን አንስተው ነበር። ስምምነት አውረድ አንዲትን አገር አተረፍኩ። እናም የዚያች አገር መሪ ሀገሪቱን በማዳን የኖቤል የሰላም ሽልማት መሸለሙን ሰማሁ። ያኔ እኔ ጉዳይ ውስጥ የተጫወትኩት ሚና አለ አልኩኝ። አዎ፣ አያችሁ ነገሩ እንዲህ ነው፣ እየተሰራ ያለው እኛ እስከምናውቀው ዋናው ቁም ነገር ያ ነው። በእርግጥ ፕሬዚደንቱ ሀገሪቱንም ሆነ መሪዋን በስም አልጠቀሱም። ጊዜው መቼ እንደሆነና ስለ የትኛው ሽልማት እየተናገሩ እንደነበሩም አልገለጹም። ለማንኛውም ግን የቅርብ ጊዜውን የኖቤል የሰላም ሽልማት ግምት ውስጥ በማስገባት በፕሬዚደንቱ አስተያየት ላይ ጥቂት ፍተሻ ቢጤ እንዲያደርጉ ባለሙያዎችን ስናፈላልግ የቀድሞ የውጭ ጉዳይ መስሪያ ቤቱ የአፍሪካ ጉዳዮች ረዳት ሚኒስትር የነበሩትን በሁለት የአፍሪካ ሀገሮች አምባሳደር ሆነው ያገለገሉትን በዘመኑ የኢትዮጵያ ፖለቲካ ውስጥ በነበራቸው ጣልቃ ገብነት የሚታወሱትንና በኢትዮጵያና በአፍሪካ ቀንድ ጉዳዮች አብዝተው የሚጽፉና የሚናገሩትን አሁን በጆንስ ሆፕኪንስ ዩኒቨርሲቲ የአሜሪካ የፖሊሲ ጉዳዮች መምህር የሆኑትን ፕሮፌሰር ሄርማን ኮሆንን አገኘሁ። ፕሬዚደንቱ እኮ ነገር ተደባልቆባቸው ነው አሉኝ። ፕሬዚደንት ትራምፕ ኢትዮጵያ ኢጅፕት እንደሚመስለኝ ፕሬዚዳንት ትራምፕ እየተናገሩ ያሉት ተምታቶባቸው ይመስለኛል። በኢትዮጵያና በግብፅ መካከል ያለው ውጥረት እንዲያበቃ ዩናይትድ ስቴትስ እየተጫወተች ስላለው ሚና ነው። እናም ግብፅ ከምትጠቀምበት ውሃ ሰባ ከመቶውን በምታገኝበት ጥቁር አባይ ላይ ኢትዮጵያ ግዙፍ ግድብ እያቆመች መሆኑንና ግብፅም ውሃው ይቆምብኛል በሚል ስጋት ከኢትዮጵያ ጋር ወደ ተካረረው ውጥረት መግባቷን ያስታውሳሉ። እናም ፕሬዚደንት ትራምፕ ሁለቱም ሀገሮች ወደ ዩናይትድ ስቴትስ እንዲመጡ ጋበዙና እኛ እናሸማግላችሁ አሉ። ይሄ ደግሞ በኢትዮጵያና በግብፅ መካከል ያለው ውጥረት እንዲረግብ አድርጓል። ስለዚህ ደግሞ ፕሬዚዳንት ትራምፕ ብዙ ሙገሳ ማግኘት የሚገባቸው ይመስለኛል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ የሆኑት ግን ለዓመታት የዘለቀው የኢትዮጵያና የኤርትራ የጸብ ግንኙነት እንዲያበቃ በማድረጋቸው መሆኑንም ከሆነ ያስታውሳሉ እና ፕሬዚደንት ትራምፕ የዛሬ ሁለት ዓመት አካባቢ ስላበቃው የኢትዮጵያና የኤርትራ በጸብ የመፈላለግ የመኮራረፍ ጉዳይ አያውቁም ነበር ማለት ነው። በኤርትራና በኢትዮጵያ መካከል ጦርነት የተካሄደው ትራምፕ ፕሬዚዳንት ከመሆናቸው በፊት ስለሆነ ስለ ጦርነቱ የሚያውቁበት ምክንያት የላቸውም። ስለዚህ የኢትዮጵያ ጠቅላይ ሚኒስትር የኖቤል የሰላም ሽልማት እንደተሰጣቸው ሲሰሙ ኦው፣ በግብፅና በኢትዮጵያ መካከል ስላለው አለመግባባት ነው ብለው ገመቱ። መረጃውን ከሌላ ጋር እንዳላገናዘቡት ግልጽ ነው። እንዲሁ ሳያነቡ አስተያየት የመስጠት ልምድ አላቸው። ፕሬዚደንቶች እኮ አማካሪዎች አሏቸው። እርሶም የአፍሪካ ጉዳዮች ምክትል ሚኒስትር ነበሩ በአንድ ወቅት። እንደምን ይሆን ፕሬዚደንት ትራምፕ በጦርነትና በውሃ ጉዳዮች ንግግር በኤርትራና በግብፅ መካከል ግርታ ወይም መምታታት ሊፈጠርባቸው የቻለው? አብዛኞቹ ሌሎች የአሜሪካ ፕሬዚዳንቶች ተጨማሪ መረጃ ስጡኝ፣ ወይንም ለአንብብስቲ ይላሉ አማካሪዎቻቸውን ተጨማሪ መረጃ ይጠይቃሉ። ፕሬዚዳንት ትራምፕ ግን ሳያነቡ፣ ሳያገናዝቡ አስተያየት መስጠት ይቀናቸዋል። በአሁኑ ሰዓት ያሉም ፕሬዚዳንት እሳቸው ስለሆኑ እንልመደው እንግዲህ። እናም ሚስተር ኮኸን እስቲ ይህንን ንግግሮች ጭብጥ ያስይዙልኝ። ፕሬዚዳንት ትራምፕ በኢትዮጵያና በኤርትራ መካከል ስለነበረው ጦርነት አያውቁም። በኢትዮጵያና ኤርትራ መካከል ስለነበረው ግጭት አላወቁም፣ ምክንያቱም እሳቸው ወደ ሥልጣን ከመምጣታቸው በፊት የሆነ ነገር ነውና። ስለዚህ የኢትዮጵያ ጠቅላይ ሚኒስትር የኖቤል ሽልማት ተሰጣቸው የሚለውን ሲሰሙ እንዴ፣ ከግብፅ ጋር ያለውን ውጥረት ያስቆምኩት እኔ ሆኜ ለእሳቸው የተሰጠው እንዴት ነው አሉ። የኖቤል ሽልማቱ በምን ምክንያት እንደተሰጠ አልተረዱም። ከፕሮፌሰር ኮህን ጋር በሌሎችም የህዳሴ ግድብ፣ የኢትዮጵያና የግብፅ ግንኙነቶች፣ በኢትዮጵያ ፖለቲካና በራሳቸው ተሳትፎና አነጋጋሪም ሐሳቦች ላይ አነጋግሬያቸዋለሁ። ይዤላችሁ እመለሳለሁ። ለእኔ ግን እኔ ሁለተኛ ስለ ኢትዮጵያ አልናገርም ማለት የማይገባኝን ሁሉ እያልኩ ችግር ውስጥ ገባሁ፣ ብለውኛል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴም ትናንት በትዊተር ባሰፈረው መልእክት፣ አምባሳደር ኮኸን ያሉትን አጠናክረዋል ፕሬዚደንቱ የኢትዮጵያና የግብፅን ጉዳይ ከኢትዮጵያና ከኤርትራ ግንኙነት ጋር አምታተዋል ብሏል። ሰለሞንን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ርዕስ ታዲያ ወደ ወልዲያ ነው የሚወስደን። በወልዲያ ዩኒቨርሲቲ ተፈጥሮ በነበረው ግጭት ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎች ወደ ዩኒቨርሲቲው ተመልሰው ትምህርታቸውን መጀመራቸውን ዩኒቨርሲቲው አስታወቀ። ዩኒቨርሲቲው አሁንም ከቁጥራቸው ከአንድ ሺ አምስት መቶ የሚልቁ ተማሪዎች አልተመለሱም ሲል፣ ከቤተሰቦቻቸው ለተመለሱ ተማሪዎች የማካካሻ ክፍለ ጊዜ ተዘጋጅቶላቸው ያለፋቸውን ትምህርት እንዲከታተሉ እየተደረገ መሆኑንም ዩኒቨርስቲው ገልጠዋል። በዩኒቨርሲቲው የአካዳሚክ ፕሮግራሞች ጽህፈት ቤት ኃላፊ አቶ ሳሙኤል ነጋቴ በቅርቡ ለሁለት ተማሪዎች ሞት ምክንያት የሆነውን ግጭት ተከትሎ ስጋት የነበረባቸው አንዳንድ ተማሪዎች ወደ ቤተሰቦቻቸው ሄደው ነበር ይላሉ። የአካባቢው ማህበረሰብ፣ የጸጥታ ኃይሉ፣ ተማሪዎችና የዩኒቨርሲቲው አካላት ችግሩን ለመፍታት ባደረጉት ርብርብ የግቢው ሰላም ተመልሷል፣ የመማር ማስተማር ሂደቱ ቀጥሏል። እንደ አቶ ሳሙኤል በዚህ ዓመት ጥቅምት ዘጠኝ ሌሊት በተነሳው ድንገተኛ ግጭት ምክንያት የሁለት ተማሪዎች ህይወት በማለፉ ተቋርጦ ነበር። የተለያዩ ባለድርሻ አካላቶች ባደረጉት ርብር ምክንያት ከአንድ ሳምንት በኋላ ትምህርት ጀምረናል። ከዛ በኋላም እስካሁን ድረስ ይህ ነው የሚባል የጸጥታው ችግር አላጋጠመንም። በወቅቱ የነበረውን ግጭት በመፍራት ከግቢያቸው ወጥተው የነበሩ ተማሪዎች እንደነበሩ ይታወቃሉ። እነሱ በአሁኑ ሰዓት የት ናቸው? ያሉት ግጭቱ ከተነሳበት ዕለት ጀምሮ ምንም እንኳን ዩኒቨርሲቲውን በር ዘግተን የነበረ ቢሆንም፣ ነገር ግን ተማሪዎች በተለያየ መንገድ እየሾለኩ የሚወጡ ስለነበረ በጣም በርካታ ተማሪዎች ከግቢ ወጥተው ነበር። ነገር ግን ያው እኛም በተለያዩ ሚዲያዎች እያደረግ ነው ጥሪ በዩኒቨርሲቲ ዌብሳይት በፌስቡክ ገጽ እንዲሁም ደግሞ ግቢ ውስጥ የተለያዩ ማስታወቂያዎችን በመለጠፍ እዚህ ያሉ ተማሪዎች መምህራኖች፣ የትምህርት ክፍል ኃላፊዎች እንዲደውላቸው በማድረግ በጣም ብዙ ተማሪዎች ተመልሰው መጥተዋል። በተለይ ከታኅሳስ መጀመሪያዎቹ ጊዜ ጀምሮ የአንደኛ ዓመት ተማሪዎች ናቸው በብዛት ወጥቶ የነበሩት ነባር ተማሪዎችም የወጡት ነባር ተማሪዎች ደግሞ አብዛኛው ሊባል በሚችል መልኩ ተመልሰው ነው እየተማሩ ያሉት። ወደ ቤተሰቦቻቸው ከተመለሱት ተማሪዎች አብዛኛው የመጀመሪያ ዓመት ተማሪዎች ቢሆኑም ተመራቂዎችና ነባር ተማሪዎችም እንደነበሩበት አቶ ሳሙኤል ያስረዳሉ። 98 በመቶ የሚደርሱት ነባርና ተመራቂ ተማሪዎች በአሁኑ ሰዓት የትምህርት ገበታቸው ላይ መመለሳቸውን ጠቁመዋል። የተለያዩ ምክንያት ወደ ቤተሰቦቻቸው ከሄዱት ውስጥ ከአንድ ሺ አምስት መቶ ያላነሱ ተማሪዎች አለመመለሳቸው የታወቀ ሲሆን በዩኒቨርሲቲው አስተማማኝ ጸጥታና ሰላም ስላለ ወደ ትምህርት ተቋማችሁ ተመለሱ ሲል ጥሪ አስተላልፏል። እስካሁን ለተመለሱት ተማሪዎችም የማካካቻ ትምህርት እየተሰጠ መሆኑን አክለው አብራርተዋል። ዳር ላይ በነበረ የጸጥታ ችግር ምዘናዎች አሉስተርም ነበር ተማሪዎች ስነልቡና ደረጃ የተረጋጉ ደረጃ ላሉ ብለምን እንኳ ትምህርት እያስተማርንም ቢሆን ከዚህ አንጻር ብዙ ምዘናዎች መምህራኖች የወሰዱ ታህሳስ ወር ላይ በመሆኑ የወጡ ተማሪዎች አመልጠዋቸው ስለነበር እነዚ ተማሪዎች በሙሉ ምዘናዎችን እንዲወስዱ እንደገና አድርገናል። ለአስራ ለአስራ አምስት ወደ ቤተሰቦች ተመልሼ ነበረ በተፈጠረው ችግር ምክንያት ማለት ነው። ከዛ በኋላ ያው በተደረገው ጥሪ ተመልሼ ወደ ግድ ጋን ተመለስኩኝ፣ ወደ ግቢ ማለት ነው። ቲዩቶርም ሰርተውናል። ቴስትም አስታይመንትም በስርዓቱ እየወሰን ነው እስካሁን። አሁንም ፈተና እየወሰን ነው ያለፈንን ከአሁን ድረስ እያደረጉ ያሉት ጥሩ አቀባበል። ወጣትም፣ የዩኒቨርሲቲ ተማሪም ወደፊትም የሀገሪቱ ተረካቢ ከመሆን አንጻር በተለይ ወጣቱ ለእንደዚህ አይነት ችግሮች እንዳይጋለጥ መልእክት አለ አሉ። በየሳምንቱ በየቀኑ ወረቀት የሚለቁትን እነሱ እነሱ ማጋላት ነው የተለያዩ ይታያሉላይ ለአላማ ስለሚራመዱ እነዚያ ሰዎች ስለማይጠፉ ይህንን መገንዘብ አለበት ተማሪውም ማለት ነው። ስሜ ዶክተር አበበ ግርማ የዩኒቨርሲቲ ፕሬዚደንት ነው። ዩኒቨርሲቲዎች እንደሚታወቀው የናሽዋ የኢትዮጵያ መገለጫ ብሔር ብሔረሰቦች በአንድ እውቀት ማዕድ የሚቋደሱበት ቦታ ነበሩ። የፍቅር የሰላም መመንጫ የሆነ ዩኒቨርሲቲ የተለያዩ ኃይሎች ለተለያየ ዓላማ ለመጠቀም ስለሚያስቡ ለዛ ደግሞ ምቹ ቦታ ነው ብለው የሚያስቡት ዩኒቨርሲቲ ሆኖ ከተለያየ አካባቢ የመጡ ወጣቶችን ሰዎች በቀጥታ ሊጠቀሙበት ችለዋል እና ወጣቶች አለመረጋጋት ውስጥ እንዲገባ ቀብስ የደረሰበት ሁኔታ ነው ያለነው ነው። የወልዲያም ዩኒቨርሲቲ ላይም የተከሰተው የዚሁ ማሳያ ነው ማለት እንችላለን። ይሁ ነው ሌላ ነገር የለውም። ኧረ ሰላም ኃይል ይህንን ተጠቅመው ክፍተት ነው አይተው ነው የመጡበት ሁኔታና ያንን ወደ ብሔር ድርጅት ወደ መውሰድ እና በስፋት በተለያዩ ዩኒቨርሲቲዎች እንዲሰራጭ በማድረግ የተጠቀሙበት። ከግቢ ለሄዱ ተማሪዎች በስጋት ነው የሄዱት። በአሁኑ ሰዓት ማህበረሰቡ ከጎናችሁ ይሆናል። የዩኒቨርሲቲው ማህበረሰቡም ከጎናችሁ ነው። የሰጥታ ኃይሉም እናንተን ለማረጋጋት ወደኋላ የሚለው ነገር የለውም እና በአጠቃላይ ለእናንተ ምቹ ሁኔታ ለመፍጠር ሁሉም አካላት ዝግጅትም አጠናቆ እየጠበቃችሁ ነው ያለው እና ብትመጡ የምንቀበላችሁ መሆኑን በሙሉ ስሜት መናገር እችላለሁ በተመሳሳይ ሁኔታ ከወሎ ዩኒቨርሲቲ ወደ ቤተሰቦቻቸው ሄደው የነበሩ ተማሪዎች ተመልሰው ትምህርታቸውን እየተከታተሉ መሆኑን ከስፍራ የደረሰን መረጃ እያመለክታል ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስኖ አራጌ ለዘገባው አመሰግናለሁ። ወደ ተከታዩ የመጨረሻው መጽሔት ርዕስ ስንለፍ በሊቢያ የተኩስ አቁም ስምምነት ለመድረስ ሞስኮ ላይ የተካሄደው ንግግር እምርታ እንዳስመዘገበ ሩሲያ ገለጠች። ይሁን እንጂ ተደረሰ የተባለውን ስምምነት ተፋላሚ ወገኖች ገና አልተፈራረሙበትም። ከቱርክ ጋር ሆና በተቀናቃኞቹ ኃይሎች መካከል ተኩስ አቁም በመሸምገል የረዳችው በምስራቅ ሊቢያ የሚንቀሳቀሱትን ኃይሎች የሚመሩትን ሀሊፋ ሀፍታርን የምትደግፈው ሩሲያ ነች። ቱርክ የሀፍታር ተቀናቃኝ ሆነው በትሪፖሊ ተቀማጩን በተባበሩት መንግስታት ድርጅት የሚደግፈውን የብሔራዊ ውል መንግስት ከጥቃት ለመጠበቅ ወታደሮችን ልትልክ እቅድ አላት። የአሜሪካ ድምጹ ሄንሪ ሬጅዌል እንደዘገበው በሊቢያው ግጭት የገቡ የውጭ ኃይሎች ቁጥር እየጨመረ ነው። በተፈላሚ ወገኖች መካከል ዘለቄታ ያለው የሰላም ውል ላይ ይደረሳል የሚል ተስፋ ቢኖርም የውጭ ጣልቃ ገብነቶች አሉታዊ አንድምታ ሊያስከትሉ እንደሚችሉም ስጋት አለ። የሄንሪ ሬጆልን ይህን ዘገባ ቆንጅት ታየ እንዲህ አሰናድተዋለች። በሊቢያ ክፍፍሉ አሁንም እንደ ተባባሰ ነው ያለው። በከባዱ የታጠቁና በተለያዩ የውጭ ኃይሎች የሚታገዙ ሁለት ተቀናቃኝ አስተዳደሮች እንደ ተፋጠጡባት ናቸው። በምስራቁ የቀድሞ ወታደራዊ አዛዥ የሀሊፋ ሀፍታር ኃይሎች ባለፈው ሳምንት የያዟት ሲርቲ ከተማ ላይ ቁጥጥራቸውን እያጠናከሩ ናቸው። ሀፍታር ትሪፖሊ በሚቀመጠውና በመንግስታቱ ድርጅት በሚደገፈው የጠቅላይ ሚኒስትር ፋየዝ ሳራጅ የብሔራዊ ውል መንግስት ላይ ባለፈው ሚያዚያ ወር ጥቃት እንደከፈቱ ይታወሳል። አሁን ደግሞ ሰላም ሊፈጠር ይሆናል የሚለው ተስፋ ሳይታደስ የቀረ አይመስልም። ሁለቱ ወገኖች ከእሁድ ጀምረው ተኩስ ሊያቆሙ ተስማምተዋል። የዓለም አቀፍ ቀውሶች ተከታታዩ ድርጅት ኢንተርናሽናል ክራይሲስ ግሩፕ ተንታኟ ክላውዲያ ጋዝኒ እንደሚሉት ለቱርክ በሊቢያ ጉዳይ ጣልቃ መግባቷ በክልሉ የበላይነት ቦታ ጉዳይ ነው። ሀፍታርና ኃይሎቻቸው በድል አድራጊነት ገስግሰው ትሪፖሊ እንዲገቡና የፖለቲካው ሚዛን እንዲቀየር እንደማትፈልግ የታወቀ ነው። ያ ከሆነ ሁኔታዎች ሙሉ በሙሉ ወደ ሀፍታር ያጋድላሉ። ሲቀጥልም ቀድሞውንም ከአንካራ ጋር አስቸጋሪ ግንኙነት ያላቸው እንደ ግብጽ፣ ኤሚሬትስና ሳኡዲ ያሉት ሀገሮች አመለካከት እንደዚያው ይጎለብታል ማለት ነውና ቱርክ ከትሪፖሊው መንግስት ጋር የደረሰችውንና የሜዲቴራኒያን ባህር የመርከቦች መጓጓዣ መንገዶችን የሚያሰምር ነው ተብሎ የታመነውን ውል አጠናክራለሁ ብላ ተስፋ ታደርጋለች። እንደገና ተንታኟ ክላውዲያ ጋዝኒ hopes to use to foil attempts by uh, Egypt, Israel, Cyprus and ግሪስ የቱርክ ፍላጎት ያን በማድረግ ግብጽ፣ እስራኤል፣ ቆጵሮስ እና ግሪክ ከምስራቅ ሜዲትራንያን ወደ አውሮፓ ነዳጅ ለማጓጓዝ የሚያደርጉትን ሙከራ ለማክሸፍ ነው። የሀፍታር ኃይሎች የቱርክን ጣልቃ ገብነት ወረራ ሲሉ አውግዘውታል። የአይሲጂዋ ተንታኝ ጋዝኒ እንደሚያስገነዝቡት የቱርክ ጣልቃ ገብነት የሊቢያን ሰላም የማግኘት እድል ያመነምነዋል። የሆነ ሆኖ ለአሁኑ ተኩስ አቁሙ የያዘ ይመስላል። የቱርክ እንዲሁም የሁለቱም የሊቢያ አንጃዎች ባለስልጣናት ትናንትና ሞስኮ ላይ ተገናኝተዋል። ጀርመንም በቅርቡ የሊቢያ የሰላም ጉባኤን አስተናግዳለሁ ስትል አስታውቃለች። የቱርክ ፕሬዝደንት ራጀብ ጠይብ ኤርዶዋን ጣልቃ የገባ ነው መፍትሄ ለማምጣት ነው ሲሉ ይሟገታሉ የእግዚአብሔር ፍቃድ በርሊን ላይ በሚከናወነው ስራ ተኩስ አቁሙን የጸና መሰረት እናስይዘዋለን። እንደ ኤሮፓውያን አቆጣጠር በ2011 ዓ.ም ኮሎኔል መዋመር ጋዳፊ ከስልጣን ከተወገዱበት ጊዜ አንስቶ ሊቢያ ሰላም አግኝታ አታውቅም። ለግጭቱ መፍትሄ ለማግኘት የሚደረጉ ጥረቶች ወደፊት እየተንቀሳቀሱ ቢሆንም ተንታኞች የባዕዳን ጣልቃ ገብነት በጨመረ ቁጥር ክፍፍሉ ይበልጡን ስር እየሰደደ ሊሄድ እንደሚችል ነው የሚያስጠነቀቁት። ክብራትና ክቡራን አድማጮች አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሶስት መሆኑን ያመለክታል። ወደ ሁለተኛው አጋማሽ ልንዘልቅ ነው። ከዚያ በፊት ግን ታዲያ እዚህ ግድም በሙዚቃ እረፍት እናደርጋለን። ሚያኤል በላይነህ ነው የዕለቱ ምርጥ ዜማ እኔን እኔን እያለ መጠን አልፎ። I'm not be set it to no mr. 2 let me give i to let in something to ሚካኤል በላይነህ ነው እኔን እኔን እያለ የተጫወተልን ሚካኤልን እናመሰግናለን። አድማጮች ይዝክታል በአህዱ ራዲዮ ኤፍኤም ዘጠና አራት ነጥብ ሶስት ና በናይል ሰዓት በተለምዶ በ ሀያ ሁለት ና በ ሀያ አምስት እንዲሁም በሰላሳ አንድ ሜትር ባንዶች ላይ የምትከታተሉት ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛዋን አጋማሽ ስርጭታችንን በቀድ በዕለቱ ቀዳሚ ቅንብር እንጀምራለን። ንግድና ምጣኔ ባለፉት ስድስት ወራት ውስጥ በዩናይት ስቴትስና ኢትዮጵያ መካከል በነበረው ግንኙነት የኢትዮጵያን የልማት ጉዞ የሚያግዝ ድጋፍ መገኘቱን በዩናይት ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ተናገሩ። ዋና መቀመጫውን ዋሽንግተን ዲሲ ላይ ካደረጉ ዓለም አቀፍ የገንዘብ ተቋማትና እንዲሁም ከተለያዩ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችን በአብነት የጠቀሱት አምባሳደሩ ከዚህ ባሻገር አሜሪካውያንና ትውልድ ኢትዮጵያውያን ባለሀብቶችም ኢትዮጵያ ውስጥ እንዲንቀሳቀሱ ለማስቻል ያለሙ ተግባሮች ተፈጽመዋል ሲሉ አስረድተዋል። ሀብታሙ ስዩም ዝርዝር ጉዳዩን እንዲህ አቀናብሯል። ያለፈው መንፈቃድ ግንኙነት ረገድ መልካም እርምጃዎች የተመዘገቡበት እንደነበረ ከሰሞኑ ለጋዜጠኞች ያብራሩት አምባሳደር ፍጹም አረጋ በፖለቲካው መስክ በህዳሴው ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብፅ ሰላማዊ መፍትሄ ላይ እንዲደርሱ አሜሪካ የጀመረችውን የታዛቢነት ሚና አንስተዋል። ከተለያዩ የአሜሪካ የህዝብ እንደራሴዎች ጋር የተደረጉ አበረታች ውይይቶችንም ጠቅሰዋል። በሁለቱ ሀገራት መካከል ያሉ የጦር ትብብር ምዕራፎችን አውስተዋል። ዘጠነኛው የኢትዮጵያና የአሜሪካ የመከላከያ መደበኛ ስብሰባ እንደዚሁ በፔንታገን አዘጋጅነት ማለትም በመከላከያ ሚኒስትር በአሜሪካ የመከላከያ ሚኒስቴር አዘጋጅነት እዚሁ ዋሽንግተን ዲሲ ውስጥ ተካሂዷል። በዋናነት በአፍሪካ ቀንድ እና አካባቢው የሚታዩ አለመረጋጋቶችን መሰረታዊ በሆነ መንገድ የሚፈታበት አግባብ ላይ በሰላምና በደህንነት ጉዳይ ላይ የመከረ ነው የነበረው። ምጣኔ ሀብትን በተመለከተ ዩናይትድ ስቴትስ ኢትዮጵያ የጀመረችው የሀገር በቀል ምጣኔ ሀብት የመገንባት መርሃ ግብርን የልማት እንቅስቃሴዋን ለማገዝ ተዋጽኦ ማበርከቷን የተናገሩት አምባሳደር ፍጹም በተለይ ደግሞ መቀመጫቸውን በዩናይትድ ስቴትስ ያደረጉ ዓለም አቀፍ የገንዘብ ተቋማትን ሚና ጠቅሰዋል። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ መደበኛ ጉባኤ ላይ በንቃት በመሳተፍ በዋናነት ጠቅላይ ሚኒስትር ዐቢይ በኢኮኖሚ ዘርፍ ላይ የአገር በቀል ማሻሻያ ፕሮግራም በሚል ያቀረቡትን ለማስተዋወቅና እሱን ደግሞ የኢኮኖሚ ማሻሻያ ፕሮግራሙን ተግባራዊ ለማድረግ የሚያስችል የገንዘብ ድጋፍ ለማሰባሰብ ያለመ ነበር። እንደተከታተላችሁት ያንን ካጤኑ በኋላ ከሶስት ወር ተኩል በኋላ የአይ ኤም ኤፍ 2.9 ቢሊዮን የአሜሪካን ዶላር ለሶስት ዓመት የሚውል ድጋፍ ፋይናንስ ያጸደቁበት ሁኔታ እንዳለ ይታወቃል። የዓለም ባንክም በተመሳሳይ ወደ ሶስት ቢሊዮን የሚጠጋ እንደዚሁ ድጋፍ እያደረገ ይገኛል ማለት ነው። ከዚህ በተጨማሪ ከተለያዩ የዩናይትድ ስቴትስ ምጣኔ ሀብት አጋዥ መርሃ ግብሮች የተገኙ ድጋፎችንም ላብነት ጠቅሰዋል። የሚሊኒየም ቻሌንጅ ኮርፖሬሽን የሚባል የአሜሪካ መንግስት ተቋም አለ። ይህ ተቋም ለውጥ በሚያደርጉ ሀገሮች ወይም ደግሞ አንዳንድ የአሜሪካ መመዘኛዎችን የሚያሟሉ በሶስት ዘርፎች ላይ በዋናነት ከሂውመን ራይት ጋር ከዲሞክራሲ እንዲሁም ደግሞ የኢኮኖሚክ ነጻነት ጋር በተያያዘ መመዘኛዎችን ለሚያሟሉ ሀያ መመዘኛዎች በእነዚህ ስር በአንደኛው ስምንት በሁለቱ ስድስት ስድስት መመዘኛዎች አሉ። ሀያ መመዘኛዎችን ከሀምሳ በመቶ በላይ ለሚያመጡ አገሮች የኮምፓክት ሰፖርት በሚል ገንዘብ በድጋፍ የሚሰጥበት ሁለተኛው ያንን ለማያሟሉ ግን ደግሞ ለዛ የቀረበ ውጤት ለሚያስመዘግቡ ደግሞ እንደዚሁ የትረሽ ሆልድ ሰፖርት የሚባል የሚሰጧቸው ድጋፎች አሉ። ኢትዮጵያ ለትረሽሆልድ ሰፖርት አልፋለች። ስለዚህ ከእሱ ጋር የሚያያዝ ድጋፍ እናገኛለን። ከ25 ዓመታት ቆይታ በኋላ በ2025 የጎረጎሳውያኑ አቆጣጠር እንዲጠናቀቅ እቅድ በተያዘለት የአፍሪካ እድገት እድል ድንጋጌ በመጻሩ አገዋ ጉዳይ ምክክር መደረጉም ተገልጸዋል። ይህ ድንጋጌ ከሰሐራ በታች ያሉ ሀገራት ከቀረጥ ነጻ ሸቀጦቻቸውን ለአሜሪካ ገበያ እንዲያቀርቡ እስከ መፍቀድ የሚደርስ ጥቅም እንደነበረው አይዘነጋም። አገዋ በ25 ይቋረጣል ተብሎ ነው የሚጠበቀው እሱ በ25 ከሚቋረጥ ወደፊት የሚቀጥልበት ሁኔታ አንዱ ነው። ሌላው ደግሞ በአግባ ብቻ ተገቢ ድጋፍ ልናገኝ አልቻለም። የአሜሪካ ኢንቨስተሮች ኢትዮጵያ ውስጥ መጥተው አፍሪካ ውስጥ መጥተው ኢንቨስት ካላደረጉ የተሻለ ገበያ ነው የሚያውቁት እነሱ ስለሆነ ወደ አሜሪካ ገበያ በተሻለ መንገድ በምግብ ኢንዱስትሪ ፋይቶሳኒተሪ የሚባል ሪኳየርመንቶች በሌሎችም ሴክተሮች ያሉትን መመዘኛዎች በቀላሉ አልፈው የአሜሪካ ገበያ ውስጥ መሸጥና የበለጠ ኤክስፖርታችን ሊያሳድጉ ይችላል። ኢንቨስትመንታችንን፣ ስራ እድላችንን ሊያሳድጉ ይችላል። አግባ ብቻውን ብዙ ትርጉም የለውም በሚል አንድ ድምፅ አሰምተናል። በአሜሪካ በኩል የቀረበው አዲስ የቢልድ አክት በሚባል ባይ ፓርቲዚያን ወይም ደግሞ የሪፐብሊካንም የዲሞክራትም ኮንግረስ አባላት በጋራ ሆነ ያጸደቁት ህግ አለ። ያን ህግ ተከትሎ ደቨሎፕመንት ፋይናንስ ኮርፖሬሽን ይባል ተቋቁሟል። ይህ ኮርፖሬሽን በአፍሪካ ትልቅ ድጋፍ እንዲያደርግ እንፈልጋለን። ኢንቨስትመንት እንዲያጠናክር አስበን ያቋቋም ነው በሚለው ገልጸዋል። ከዚህ በተጨማሪ በዩናይትድ ስቴትስ ውስጥ ስመጥር የሆኑ ኩባንያ ተወካዮችን ጨምሮ የተለያዩ የንግድ ማህበረሰብ አባላት ወደ ኢትዮጵያ ቀንተው እንዲጎበኙ መደረጉም ተወስተዋል። አምባሳደር ፍጹም አረጋ የህዝብ ለህዝብ ግንኙነትን በተመለከተ የዋሽንግተን ዲሲ ከንቲባ ሙሪል ባውዘር የአዲስ አበባ ጉብኝት ጠቅሰዋል። ጉብኝቱ የሁለቱን ከተሞች እህት ማማችነት ግንኙነት ለማሻሻል ምጣኔ ሀብታዊና የንግድ ትስስርን ለማጠንከር እንደሚያግዝ በዋሽንግተን ዲሲ የሚኖሩ ኢትዮ ኢትዮጵያንና ትውልድ ኢትዮጵያንን የሚመጥን ምላሽም እንደሚያመጣ ተስፋ እንዳላቸው አጋርተዋል። አድማጮች በዕለቱ የተነሱ ተጨማሪ ነጥቦችን በቀጣይ መሰናዶዎቻችን እናነሳሳለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም፣ ዋሽንግተን ዲሲ ሀብታሙ ስዩምን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታትሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአህዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። ተከታዩ ዘገባ ወደ ደቡብ ኢትዮጵያ የሚወስደን ይሆናል። አሁን ወደ ተለያዩ የደቡብ ኢትዮጵያ አካባቢዎች የሚወስደን ዘገባ ከሁለት ሳምንታት በፊት በባሌ ዞን ተከስቶ የነበረው የአንበጣ መንጋ ወረራ ደቡብና ምስራቅ የኦሮሚያ ክልሎች ዞኖች ውስጥ እየተስፋፋ መሆኑ ተገለጠ። እውነትም መዘግየቶች ታይተዋል ያለው የኦሮሚያ የእርሻና የተፈጥሮ ሀብት ቢሮ አሁን ቅድመ ዝግጅቶች ተጠናቀው መንጋውን ብያንበጣውን መንጋ ማለት ነው በአውሮፕላን የኬሚካል መርጨት ስራ ለመከላከል ወይንም ለመመልከት እንቅስቃሴ ተጀምረዋል። ይላል ሙክታር ጀማልና ያጠናቀረው በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው። ለመቆጣጠርና መሰረታዊ በሆነ መንገድ ለማጥፋት የአቅም ውስንነት መኖሩንም ይጠቅሳሉ። እና መንጋው በጣም ረጅም ነው። ከአርባ ሁለት እስከ አምሳ አራት ኪሎ ሜትር ከበር የሚያረግ ነው ተነሳ ከሶማሌ ጫፍ ኦሮሚያ ክልል ቅኒሳ አጣዊ እና ወደ አስራ አምስት መንደሮችን ያካለለ የአንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ቤት፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድመዋል ማለት ይቻላል። ይሄን ለመከላከል በሕብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል? በህዝብ ጥረት ነው ሕዝቡ ተባብሮ ነው እንጂ በሌላ በኩል እህላቸው ንብረታቸው የወደመባቸው ምኑም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስቴ ነው መጣ። ሶስተኛ ደረጃም ይኸው ወደ ልቶ ወረዳ ገብቷል። ምን ያክል እንደሚቆም አይታወቅም። የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ የዘመናዊ መከላከል ሂደት የተሰራ ስራ ምን አለ? በዘመናዊ ወይም በመንግስት ደረጃ የተደረገ ምንም ነገር የለም እስካሁን። ህብረተሰቡ በባህላዊ ቄስ እያጨሰ ቆርቆሮ እያረ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ያንን መንጋ ሊከላከል ይቻላል። ስለ ጉዳዩ የአሜሪካ ድምፅ ያነጋገራቸው ባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት። ያው ይሄ የአንበጣ መንጋው ባለፈው ሳምንቱ ውስጥ ነው ከሶማሌ ክልል ደኛ የተለያዩ ወረዳዎች ዘመተው ባለፈው ሳምንት ሁለት ወረዳዎች ላይ ተከስቷል። በራይቱ እና በዳዌ ቃቸል ላይ በተጨማሪ ደግሞ በዚህ ሳምንት ውስጥ እሱ ከሄደ በኋላ በለገይ ሰዌና እና መዶላ ወረዳ ውስጥ ላይም ተከስቷል። ይሁን እና ያው ይሄ ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡ በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይ አሁን ላይም አካባቢውን ላይ እንዳያርፍ እና በተለያዩ ሜቶዶች ተጠቅመው እየተከላከሉ ነው። ለምሳሌ አቶ ዳውድ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው፣ እስካሁን እየተደረገ ያለው መከላከል በባህላዊና አነስ ባለ በሰው ጉልበት እየተደረገ ያለ ነው። ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልል እና ከፌዴራል ለመጠየቅ አልሞከራችሁም? ጠይቀናል አሁን አንድ መጀመሪያ ላይ ይሄ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም። ውሃ መኖር የለበትም። ለመጠጥ የሚጠቀሙት ውሃና እንዲሁም ሕብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድሚ ሁኔታዎችን እያመቻቸን ነው ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳ ነው። አውሮፕላን ለመከላከል የሚያስፈልገውን ቅድሞ ሁኔታውን ላይ አጠናቀናል ማለት ነው። ኦልሬዲ እኛ አሁን እዚህ በእንትኑ የሚያርፍበት ቦታ ሁሉ ጨርስናል። የሚያስፈልጉን ዝም ብሎ እንትን አይልም፣ ሎኬሽን ያለ ያደረበት ቦታ መታወቅ አለበት። እሱ ወስደን ነው እንትኑ ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድሚ ሁኔታዎች ሁሉ አጠናቀናል። ከፌዴራልና ክልል መንግስት ያው ይህን ነገር ከላከልን እኛ እንደዞን ከነገም ለመጀመር ዝግጁ ነን። የአንበጣ መንጋው በተለያዩ ሰባት የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሃዝ አለመቀመጡን አቶ ዳውድ ይናገራሉ። ነገር ግን ከክልልና ከዞን የተውጣጡ ባለሙያዎች ይህንን አቀናጅተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌዴራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ካገኘን ተጨማሪውን ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር እናመሰግናለሁ። አድማጮች፣ ቀደቢ እንደጠቆምኩት ተከታዩም ከዚሁ ርዕስ ጋር ያቆየናል። በደቡብ ክልል የተለያዩ አካባቢዎች የበረሃ አንበጣ መንጋ መከሰቱን የክልሉ ግብርና ቢሮ አስታወቀ። በኮንሶ ዞን አማሮና ቡርጂ ልዩ ወረዳዎች የተከሰተው ይህ አንበጣ መንጋ በሰብል ላይ ጉዳት እያደረሰ መሆኑንም የአካባቢው መንግስት ስራ ኃላፊዎች ጠቁመዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዝርዝራለሁ የክልሉ የእርሻና ተፈጥሮ ሀብት ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ዳን ዳምጠው እንዳሉት በክልሉ ቡርጅና ማሮ ወረዳ የበረሃ አንበጣ መንጋ ተከስቷል። አሁን በአሁኑ ሰዓት ላይ የበረሃ አንበጣው ወደ ቦረና ዞን ላይ ተልተሌ ወረዳ አካባቢ ባለች የድንበር ቀበሌ ላይ አድሮ እንደነበረ መግለጫ ሰጠን ነበር። አሁን ባለው ደረጃ ደግሞ ቀጥታ ወደ ቡርጅ ወረዳ ገብቷል። ቡርጂ ወረዳ ትላንትና ወደ አስር ቀበሌያቶች ላይ ነው የገባው። ነገር ግን በህብረተሰቡ ከፍተኛ ርብርብ ከአስሩ ቀበሊያቶች ውስጥ ሉ ስምንቱን ነፃ ማድረግ የተቻለ ሲሆን፣ በሁለቱ ቀበሊያቶች ላይ ግን ያደረበት ሂደት እንዳለ ነው መረጃው የሚያሳየው። የማባረር ስራ ተጀምሯል። ነገር ግን ደን ውስጥ በማደሩ ብዙም መከላከል አልተቻለም። ግን የመከላከል ስራው በዛው ልክ እየቀጠለ ያለበት ሂደት ነው ያለው። መንጋውን ከተከሰተባቸው ቦታዎች በተጨማሪ በቀጣይ በገዲዮ በስዳማ በጋሞ በድራሼ በባስኬቱና በሌሎችም አካባቢዎች ይዘምታል የሚል ቅድሜ ትንቢያ መኖሩም ተናግሯል። መንጋው በጣም በብዙ ሚሊዮን አንበጣዎችን ይዞ የሚጓዝ ስለሚሆን ፀሐይን ጋርዶ ሊሄድ የሚችልበት ሂደትም ሊኖር ይችላል እና ያኔ መደናገጥ ሳይኖር እንደአሁኑ እንደ ኮንሶ እንደ ቡርጂ ህብረተሰብ፣ ሁሉም ህብረተሰብ ፈጥኖ በሁሉም አካባቢዎች ላይ በተጠንቀቅ የሚጠብቅበት ሂደት መፈጠር መቻል አለበት። በሁለተኛ ደረጃ ይሄ መንጋ ከፍተኛ ፍጥነት ያለው ነው። በቀኑ እስከ 200 እስከ 300 ኪሎ ሜትሮችን መጓዝ የሚችል ነው። የንፋስን ኃይል ተከትለው ነው የሚሄደው። አንድ ጊዜ ካረፈ አንዱ መንጋ ከ10 እስከ 20 ኪሎ ሜትር ላይ ነው ሊያርፍ የሚችለው። ይህ ማለት ከባድ ነው። ባረፈ ሰዓት ደግሞ አንዱ አንበጣ የራሱን የክብደት ያህል ይመገባል ነው የሚለው ሳይንሱ ነው። ምናልባትም ሁለት ኪሎ ግራም ሁለት ግራም አንድ አንበጣ ይመገባል ከተባለ በብዙ ሚሊዮኖች የሚጠጋ አንበጣ እያንዳንዱ ሁለት ሁለት ግራም ከተመገበ ምን ሊፈጠር እንደሚችል ሁሉም ሰው ከወዲሁ ጥንቃቄ ማድረግ መቻል አለበት። ተጨማሪ የበረሃ አንበጣ መንጋ እየመጣ መሆኑን የተናገሩት አቶ ዳንኤል በባህላዊ መንገድ የመከላከል ስራ የተሰራ በመሆኑ ጉዳቱን መቀነስ ተችሏል ነው ያሉትም። ህብረተሰቡ አሁንም በመከላከል ድት ውስጥ የነቃ ተሳትፎና ርብርብ እንዲያደርግም ጠይቋል። በቡርጂ ልዩ ወረዳ የእርሻና ተፈጥሮ ሀብት ጽሕፈት ቤት ምክትል ኃላፊ አቶ ዳዊት ዳንኤል በወረዳቸው 14 ቀበሌያት የተከሰተው የአንበጣ መንጋ ባልተሰበሰቡ ጊዜያዊ ሰብሎች ላይ ጉዳት ያደርሳል የሚል ስጋት እንዳደረባቸው ተናግሯል። ሌበ ነው የሚባል ቀበሌያት አሉ። በዛ ላይ በስንዴና ከፊል ማሸላ ላይ በተወሰነ ደረጃ ጉዳት አድርሰዋል። በተጨማሪም ደግሞ ምስር በአካባቢው በጣም የሚመረት በመሆኑ እዛ አካባቢ ተጽዕኖ እያሳደረ ነው ያለውና አሁን ከነጋ ደግሞ አስር ቀበሌ የነበረው ወደ አስራ አራት ቀበሌ የማስፋት አድማሱንም ከፍ እያደረገ ያለበት ሁኔታ ነው ያለውና በተለይ አብዛኛው እንደኛ አካባቢ አሁን ቦሎቄ ማሳ ላይ የተነሳ ቢሆንም በቆሎ ላይ አሁንም ችግር ይፈጥራል በሚል ከፍተኛ የሆነ ስጋት ነው በህብረተሰቡ ዘንድ ያለው። ያማሩ ልዩ ወረዳ አስተዳዳሪ አስተዳዳሪ አስተዳዳሪ አቶ ተፈራ ቦንዱራ በበኩላቸው ዛሬ በወረዳው ሶስት ቀበሌያት መንጋው መከሰቱን ገልጸዋል። በታች በኩል በኦሮሚያ በኩል የሜታሪ ቀበሌ በእኛ በኩል የቆቦን ቴሌ ገብረ ማይበር ጫፉን ይዞ አሁን ወደ ጎልበ ቀጥታ የህዝቡ የተለያየ ነገር ጎማ ማጨስ አንዳንድ ድምጽ የሚያሰሙ ነገሮችን እየተጠቀመ ወደዚህ ሙቭ አድርጓል አሁን ምርት እኛ ጋር ተሰብስቦ ነበረ በቆሎ ነው ትንሽ የሚበረው እንጂ የታይፍ ምርት ተሰብስበዋል ግን ይህ ለቋሚ አታክልት የትላልቅ እንጨቶች ሳሮችን ነው እያወደመ ያለ የክልሉ እርሻና የተፈጥሮ ሀብት ምክትል ቢሮ ሀላፊ አቶ ዳንኤል የአንበጣ መንጋው የተከሰተባቸው አካባቢዎች ምርቱ ሙሉ በሙሉ ያልተነሳባቸው አካባቢዎች መሆኑንም ተናግሯል። አሁን ወደ ክልሉ ከገባው መንጋ በተጨማሪ ሁለት መንጋዎች እንደሚመጡ ትንቢያ መኖሩን ጠቅሰው መንግስት በአውሮፕላን የኬሚካል ድርጭት ለማድረግ ሙሉ ዝግጅት አድርጓልም ብሏል። ያልተነሱ ውሎች አሉ። በክልላችን ወደ አንድ ሚሊዮን 11 ሺህ ሄክታር ነው በዘንድሮ ምር የተሸፈነው። ከዛ ውስጥ ወደ 85 ፐርሰንት አካባቢው ምር ተሰብስቧል። ዘግይተው የዘሩ አካባቢዎች አሉ። የምር ዘግይተው የሚገቡ ሲዳማ፣ ጌዲዮ ምዕራብ ዞኖች አሉ። ተመሳሳይ አሁን ያንባቸው ቦታዎች ላይ እነ ቡርጂ፣ እነ አማሮ፣ እነ ደቡብ ኦሞ ጭምር አብዛኞቹ ደቡባዊ ክልልና ምዕራባዊ ክልላችን አካባቢዎች ምርቱ ያልተነሳባት ሂደት አለና ይሄ ምርት ፈጥኖ የማንሳት ስራ ካልተሰራ ከፍተኛ አደጋ ነው የሚፈጥነው። ስለዚህ አርሶ አደሩ ጎን ለጎን የመከላከል ስራውን እየሰራም የደረሱ ሰብሎችን ፈጥኖ የማንሳት ስራ መሰራት መቻል አለበት። ባለፉት ሁለትና ሶስት ወራት የበረሃ አንበጣ መንጋ በስድስት ክልሎች ተከስቶ በርካታ ሰብሎችን ማውደሙ ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም ዮናታን ዘብድዮስን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምንሻገረው። ታሪክና መዛግብት ታሪክ እስር ቤት ሳይሆን ትምህርት ቤት እንዲሆን ሲሉ አንድ ዕውቅ የኢትዮጵያ ታሪክ ተመራማሪ አሳሰቡ። ይልናል መለስካቸውን አብ አጠናቀረው ዘገባው በኢትዮጵያ አያሌ የታሪክ ማስረጃ መዛግብት መጥፋታቸውና አሁንም እየጠፉ መሆናቸውም ተገልጿል ሲል ተከታዩን እንዲህ ያሰናድቷል ኤንትሮም ታሪክ እስር ቤት ሳይሆን ትምህርት ቤት እንዲሆን አንድ ዕውቅ የኢትዮጵያ ታሪክ ተመራማሪ አሳሰቡ። በኢትዮጵያ አያሌ የታሪክ ማስረጃ መዛግብት መጥፋታቸውና እየጠፉ መሆናቸው ተገለጸ። ቴክስት የኢትዮጵያ ሳይንስ አካዳሚ በየወሩ በሚያዘጋጀው ምርምርን መሠረት ያደረገ ውይይት መድረክ ጥናታቸውን ያቀረቡት ዕውቁ የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ ትንተና ሰጥተዋል። በዚህ ትንተናቸው ኢትዮጵያ ከብዙ የአፍሪካ አገሮች በተለየ አጋጣሚና ሁኔታ አያሌ የጽሑፍ ማስረጃዎች ያሏት በመሆኗ ለዘመናዊና ሙያዊ የታሪክ አጻጻፍ የተመቸች እንደሆነች አስረድተዋል። የአገሪቱ ታሪክ አጻጻፍም ከጥንታዊው ስልቱና ዘዴው እንዴት ባለ መንገድ ወደ ዘመናዊው የታሪክ አጻጻፍ እንደተሻገረም በሰፊው ዘርዝረዋል። በዚህ ሂደትም ያጋጠሙ ችግሮችን አትተዋል። በተለይ ግን ዛሬ የታሪክ አጻጻፍም ሆነ የትምህርት አሰጣጥ የገጠመውን ችግር አስረድተዋል። ፕሮፌሰር ባህሩ ዘውዴ ታሪክን እንደ አንድ የእውቀት ዘርፍ ምንነቱንና ለአንድ ማኅበረሰብ ወይንም አገር የሚሰጠውን ፋይዳ ምን እንደሆነ በማመልከት ነበር ሰፊ ትንትናቸውን የዘጉት። ለዘመናዊ ታሪክ አጻጻፍና ምርምር አንዱ ግብዓት የጽሑፍ ሰነዶች ወይንም መዛግብት መሆናቸውና ኢትዮጵያ በዚህ ረገድ ሀብታም ከሚባሉት አገሮች አንዷ መሆኗ ቢገለጽም ይህ እውነታ ሁለተኛ ገጽታ እንዳለው የገለጹት። ውይይቱን የመሩት ሌላኛው የታሪክ ተመራማሪ ፕሮፌሰር ሽፈራው በቀለ ናቸው። ፕሮፌሰር ሽፈራው ኢትዮጵያ የጽሑፍ ቅርስ ያላት መሆኗ እውነት ቢሆንም እንደ ኢትዮጵያ ደግሞ ጽሑፍ የሚጠፋበት አገር የለም ብለዋል። በየትውልዱ ይህ የአገሪቱ የጽሑፍ ቅርስ በተለያዩ ምክንያቶች ሲጠፋ እንደቆየ ማስረጃ ቆጥረዋል። የኢትዮጵያ ወሰኖች፣ ድርድሮች፣ ጭቅጭቆች አንዳንዴን ፍርድ ቤት የሚካሄድባቸውን የምንከራከረው ጣሊያን ሀገር ፈረንሳይ ሀገር ሄደን ነው እነሱ አርካይቭስ ውስጥ ያሉትን አውጥተን ነው እንጂ እኛ ሀገር የሉ ዐፄ ምኒልክ ከጣሊያን ጋር ኦጋዴንን መስመር በሚመለከት የተዋሉት ሁል እኛ ጋር የለም። ጣሊያኖችም ሆነ ብለው አጠፉት፣ ጠፋ፣ በቃ የኢትዮ ሱዳንም እንደዚሁ ችግራል። ባድመንና የኤርትራ ጋር ጭቅጭቅ በነበረ ጊዜ እናስታውሳለን። ሰነዶቹ ሁሉ ስላልነበሩ ወደ ጣሊያኖችና ወደ እንግሊዞች ዴሌጌሽን መላክ ነበረብን ሄደው መዛግብት ይዘው እንዲመጡና ያን ተጠንቶ እንደገና ለጠበቆቹ እንዲሰጥ እና አንዱ የተላከው ፕሮፌሰር ባህሩ። ስለዚህ ለወሰኖቻችንም እንኳን ማስረጃ እኛ ቤት የለም፣ ከውጭ ነው የምንሰበሰበው። እነዛ ማስረጃዎች የጠፉ የአጼ ምኒልክ ቤተ መንግስት ውስጥ የተሰባሰቡት ሰነዶች መጀመሪያ አደጋ የደረሰባቸው ጣሊያን ኢትዮጵያ ውስጥ ሲመጣ በነበረው ምስቅልቅል ነው። ሁለተኛ የመንግስት ትላልቅ አርካይቦች ብዙ ነገሮች የወደሙት በኢትዮጵያ አብዮት ነው። ሶስተኛ ደግሞ ከ83 ጀምሮ ባሉት ዓመት ፕሮፌሰሩ ያለፈውም ብቻ አይደለም፣ የጽሑፍ ቅርሶች ግን ዛሬም ይጠፋሉ ይላሉ። ይሄ እንግዲህ በፊት የነበሩትን ትላልቅ ጦርነቶች ሳንጠቅስ ነው። አሁን ለምሳሌ አጼ ቴዎድሮስ ከጎንደር አድባራት ጋር ተጣሉ። የጎንደር አድባራትን ለመቅጣት ፈለጉ። አንዳንዶቹ መጽሐፍት አወጡና ራሳቸው ክምችት ውስጥ አስቀመጡት። ግን ቤተክርስቲያኖቹን ሲያቃጥሉ ብዙ ነገር እንደጠፋ መገመት ይቻላል። ስለዚህ ነገስታቱም ራሳቸው ያጠፋሉ፣ በኢማም አህመድ ጊዜ የነበሩት ይጠፋሉ፣ ወዘተ ወዘተ። ስለዚህ የታሪክ የጽሁፍ ቅርስ ያላት ሀገር ናትም ቢባል በጣም ብዙ ለጽሁፍ ቅርስ አክብሮት እንደ ማህበረሰብ እንደ አገር ስለሌለ የቀበሌ ማህበር አርካይቭ ሳሁን ማግኘት ከባድ የደርግ ጊዜ ቀበሌ ማህበር እንዴት መሬት መጀመሪያ እንደተከፋፈሉ አሁን ለአጥና ብትሉ አርካይቡን አታ ታሪክ አጻጻፍ እድገቱና ተግዳሮቱ በሚል ርዕስ ሰፊ የመነሻ ሀሳብ ባቀረቡበት በዚህ መድረክ ላይ የተገኙ ታዳሚዎች የተለያዩ ጥያቄዎችንና ሀሳቦችን ሰንዝረው ውይይት ተካሂዶባቸዋል። የታሪክ ተመራማሪዎቹ በአጽንዖት እንደገለጹት ለታሪክ ምርምርና ጥናት ዘርፉ ለሌሎች የጥናት መስኮች የሚደረገውን ያህል የገንዘብ ድጋፍ ስለማይደረግ የታሪክ ጥናት በአገሪቱ በእጅጉ ተጎድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ፕሮፌሰር ባህሩ ዘውዴ ያሉት ባጭሩ ይህን ይመስላል። ሐቅና እርቅ ያልኩት ነገር የተወሰኑ ነገሮች በደሎች ተፈጽመዋል። በታሪክም ይህን ፈጽሞ መካድ አይቻልም። ግን ያንን ማላዝንና ያንን ሁልጊዜ መቆስቆሱ ለአገር የሚፈጥረው ፋይዳ የለም። ከዛ ወጥተን የተሻለ ሥርዓት መገንባት ነው ቁም ነገሩ። ስለዚህ ታሪክ ትምህርት ቤት እንጂ እስር ቤት መሆን የለበትም። ያለን ምርጫ ወይም አብሮ ማደግ ነው ወይም ተያይዞ መጥፋት ነው እና ሕሊና ያለው ሰው የትኛውን እንደሚመርጥ ግልጽ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይልሳት በየቀኑ በየቅኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የእንስሳ ፕሮግራም እዚ ላይ ያበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪ ንጉሥ ታምሬ ከተሰኪው የስርጭት መሐንዲስና ከዋና አዘጋጅ ጋር እንመለሳለን። የተገኛ ስርጭት ይህን ሙዚቃ ይከተላል። በኔ በኩል ሰላም ደህና ደሩ እዚ ሬድዮ ድምፂ ኣሜሪካ እዩ ብ22 25 ሜትር ባንድ ከምኡውን ብና